ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ካመሻችሁ ቀጣዮችን ጉዳዮች ትሰማላችሁ። የተጠቀምንበት የጥናት ዘዴ ከዚ አድርገናል። ከተለያዩ ኮሚኒቲ ማህበረሰቦች ጋር የቡድን ውይይት አካሂደናል። የኢትዮጵያ ሴቶች ሕግ ባለሙያዎች ማህበር በጋምቤላ ክልል ስላሉ ጎጂ ልማዳዊ ድርጊቶች ያደረገውን ዳሰሳ ጥናት በተመለከተ ከትናንት የቀጠለ መሰናዶ ዛሬ ምሽት ይሰማል። ውጭ ነው ስራዬ ብለው አተደበቁበት ተደበቁበት ነው እንጀራ እየበሉ ሰዓት አለፈ ጦሩ አልፎአለ ሰዓት አለፈ እንግዲህ ደናንነው ብለው ወጥተው እየበሉ ነው የገድሏቸው ስራዬ ብለ በሌላ በኩል የደቡብ ጎንደር ነዋሪዎች የህወሓት ታጣቂዎች ያደረሱብን ያሉትን በደል ለአሜሪካ ድምፅ አጋርተዋል። በምሽቱ ሙሉ ዘገባው ይደመጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሥቱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምትቆዩ በድጋሚ እናመሰግናለን። አጫጭር የዓለም ዜናዎችን ቀድመን እንስማ የደንገረሉ be not be away ቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኮንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምስይኤም ሜዳው ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢስ2 ወይም ኪፒስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ቱሪክ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ጋቢና ቢናቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤንኤስስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኮንሲ 11605 ጊጋሄርዝ በኤፍ ኢሲ 56ኛ በሲምቦል ሬት 450 ኤምስዋይኤም ኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢ ኤስ2 ወይም ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እንጠይቃለን። ወደ ያዝንላችሁ ጉዳዮች እንሻገር። የኢትዮጵያ ሕግ ባለሙያ ሴቶች ማህበር በጋምቤላ ክልል ባኝዋ፣ በኑዌር ማጂንግና ኦፓጎ ሰዎች ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊ ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰታ ጥናት በቅርቡ ይፋ አድርገዋል። ዛሬ በጋምቤላ ያለው የጥሎሽ ባህል በሴቶች ላይ ብቻ ሳይሆን በወንዶች ላይም እያሳደረ ያለውን ተጽዕኖ የሚያጋራን ላንጌ ናይላ አመድንና የጥናቱን ድምዳሜ ያካተተ ዘገባ ኤደን ገረመው አጠናቅራለች። በመቀጠል ይሰማል። Go, go. And be not be away. ቢናቤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣት መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኮንሲ 11605 ጊጋሃርዝ በኤፍኢሲ 56 በሲምቦል ሬት 450 ኤምስዋኤም ኤስ Downlink polarization, horizontal modulation, DVB-S2, QPSK, or orthogonal. Depending on the desired ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁል። ወይዘሮ ሐና ኦመድ ክዎት የጋምቤላ ክልል ነዋሪ ሲሆኑ በሙያቸው ደርስ ናቸው። የአኟ ጎሳ አባል የሆኑት ወይዘሮ ሐና የ12 ዓመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ አስር ዓመት ሆኗቸዋል። ወይዘሮ ሐና ከባለቤታቸው ጋር የተፋቱበትን ምክንያት እንዲህ ያስረዳሉ ደግሞ በጠዋት ይመጣና ክፈች ይለኛል፣ በሩ ማለት ነው። ከዛ ይከፍትለታለሁ ሁሌ ጊዜ እኔ። ከዛ አንድ ቀን መጥቶ ክፈች ያለኝ እኔ ደግሞ ሰሎት ላይ ነበር ለነበርኩኝ ያኔ ክፈች ያለኝ እኔ ስለ ቆየው በጣም አበዛሽ ምናምን አለኝ፣ እና ሰደበኝ፣ ተጣላን እና እኔ ሞኝ አረከኝ፣ እንደ ሁሌ ጊዜ ዝምምለው አልኩኝ እና ከዛ ተጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል። ና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች እና ስለማልጠጣ ኔ ስለማልጠጣ ጫት ስለማልቅም ፋራ ፋራ ናት ይሉኛል። ምክንያቱም አልዞርም ማቤል ነው እዛ በጣም የሚሰድቡኝ እና ሌላ ሌሎች ሴቶች የሚሰድቡኝ ከሱ ጋር ቢፋጣ ነው የሚሻለኛል። ቤተሰቦቹ ደግሞ ይህን ሚስጥር አወቁ እንዴት ዝም አልሽ? እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩ። ዛሬ ደግሞ ተናድጄ፣ ለምንድን ነው የሚሰድበኝ? ከዛ አክስቴ ደግሞ ተናዳ፣ እንደዚህ ከሆነ ለምንድን ነው ማጥፋቱ? አለች እኮ። ከዛ አንቺ በቃ ተስፋ አትቆርጭም እንዲ አለችኝ አክስቴ፣ ማለት ተናዳ፣ ማለት ያባ ከዛ ደግሞ የእናተ ይታለች እና እሷ እኮ ተስፋ መቁረጥ አትችልም። ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ አሳቡ ይጠይቅ ይጠይቅ መጀመሪያ። እሱ ደግሞ አልፈልጋትም ካለ እኛ እንትን መወሰን እንችላለን። ከዛ እሱ ሲጠይቅ ምንም አልተናገረም፣ ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል አንተ ደግሞ እንደ ምትፈልጋት ከሆነ እና ለሆነ ይወሰደኝ በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሀና ለመፋታትም ቢሆን ውሳኔው የኔ ያልነበረም ይላሉ ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው ልክ እንደ ህጻን ልጅ እንደሚደበደቡ ይናገራሉ። ማቀው ማለት ነው። አሁን አንድ ቤት መኖር ይጀምራሉ። አደን አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል። አርፍዶ ነው የሚገባ። ለምሳሌ አሁን ሌሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፋል። የተለመደ ነገር ነገም በቅርብ ጊዜ በኢትዮጵያ የሕግ ባለሙያ ሴቶች ማህበር ኢውላ በአኛ፣ ኑዌር መዥንግ፣ ና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሀና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመለክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን፣ ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤት ና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉ ና ተደራራቢ ችግሮችም እንዳሉባቸው ይናገራል። እንግዲህ የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። እነዚህ ምንድን ናቸው? አንደኛው የፍራተ ፆታ መሰለኝ ግኝት አለ እና አገልግሎቶችን ከመጠቀም አንፃር ሴቶችና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛ ሌላ ደግሞ በፍራተ ፆታ ዙሪያ የተዛቡ አድሏዊ ልምዶችን የተዛቡ አመለካከቶች ደግሞ የማስቀጠሊያ ያለው አመለካከትና አስተሳሰብ በራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ተጭነት ሂደቱ ያላቸው ሲሳቸው ምን ይመስላል በራሳችን ሕይወትና እንዲሁም ደግሞ በመድረስ ባሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል የህጎቹ አሰጣጠምና ክፍተቶች ውስጥ ምንድን ናቸው የሚለው ለማየት የሞከረና በእነዚህ ዙሪያ ክፍተቶችን እያመላከተ ነው። የፍትህ አካላትን በመንግስት መዋቅር ውስጥ ያለውን የፖሊስ፣ አቃቤ፣ ፍርድ ቤቶችን ለምሳሌ መስ ሆኛ ድብደባ ተፈጽሞብኛል ወይም ደግሞ ከባሌ ጋር ተዛትቻለሁ በሚል ወደ ፍትህ አካላት የሚሄድ ነገሩ በነዚህ የህብረተሰብ ክፍሎች ግን ብዙም የተለመደ አይደለም። እነዚህን አይነት አለመግባባቶች የሚፈቱት በባህሉ መሰረት በሽማግሌዎች፣ በአካባቢ ማህበረሰብ በዛ ልምድ የሚፈታበት አግባብ እንዳለ ይህም ደግሞ ብዙዎቹ ሽማግሌ የሆነ የሚቀመጡት ወንዶች በመሆናቸው መብቶቻቸው ብዙ ጊዜ የማይከበሩበት ሁኔታዎች እንዳሉ ይሄ ዳፈታ ጥራት ለማሳየት ችሏል። ሌላው ከተዛባ ሥርዓተ ፆታ ጋር ተያይዞ ይህንን ሥርዓተ ፆታ ለማስቀጠል ያሉ ድንዶች ጎጂ ልማዳዊ ድርጊቶች እና አመለካከት ጋር ተያይዞ ቅድም እንደጠቀስኩት የስራአል ክፍፍል እንደተመለከተው የሴት ስራ የሴት ነው፣ ለወንድ ስራ የወንድ ነው። የወንድ የሴት ስራ ውስጥ ያቻ ይገኙ ሴቶች የአንሶስ ስራዎች ላይ ይሳተፋሉ። ሴቶች ግን ለምሳሌ ገበያ ሄደው ሽንኩርትና ቲማቲም ይገዙ በሴቶችም ሆነ በአጠቃላይ በወንዶችን በአካባቢ ማህበረሰብ የሚዘገዙበት እና የሴቶች ስራ የተናቀ ዋጋ የሌለው ተደርጎ የሚታይበት ሁኔታ እንዳለ ያሳያል። ሌላው ጎጂ ልማዳዊ ድርጊቶችን እንዳሉ ያሳያል። ያ ማለት ነው። በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመላከተ መሆኑን የጥናቱ አድራጊ ህብረት አባ ሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደምሳሌ ያነሱታል። በአዷጋ ስትመጣ ያው ጥሎሽ የጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳሉ ስለዚህ የመጀመሪያ ሮባ መውለድ አለባት ነው ለምን ያል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ነው ያለ ሴትዩ በዚህ ረገድ ምንም አይነት ስልጣን አይኖራትም ከዚህ ጋር ተያይዞ ለምሳሌ መውለድ ማትችል ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ ና ሰው ቤተሰቡ እንድትመለስ የሚደረግበት ልማድ እንዳለን አይደንቲፋይ ተደርጓል ከዛ ሌላ ለምሳሌ የወልጅ መቆጣጠሪያ ወስዳ ስግን የምትደረሱበት ሁኔታ እንዳለን ያሳያል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮም ነው ወደ እናንተ እየቀረበ ያለው። አብራችን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ጉዳይ እንሻገር። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሀት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋሳይ በተባሉ ከተሞች በቆዩባቸው ቀናት ቤት ለቤት እየዞሩ ንጹሐን ዜጎችን ገድለዋል ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምፅ ሲናገሩ በዞናችን ጥቃት የፈጸመው በአንድ ቡድን ስም የሚጠራ ታጣቂ አይደለም ብለዋል። አስቴር ምስጋ ነው። ልጅ ሶስት በደቡብ ጎንደር ዞን ላይጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባሏ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ። አምስት ቀን በተፈጠረው ግርግር ነፍሳችን እናድናለን ብሎ ሸሽተው እናት አባቶቻቸው የትደው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጁ አባት የልጁ የእህቱ ልጅ የእኔ አማች ውስተ ሚስቱ ማለት ነው። አራት አራት ሰው ነው የሞቱ አንድ ቤት ውስጥ ውጭ ነው ስራ ብለው ተደበቁበት ነው። እንጀራ እየበሉ ሰዓት አለፈ ጦሩ አልፎ ለሰዓት አለፈ። እንግዲህ ደህና ነን ነው ብለው ወጥተው እየበሉ ነው የግድሯቸው። ስራ ብለ ሆዱ የህጻሌ በደም ጭምልቅልቅ ብሎ ነው የተገኘ ህጻ ነው። ሁለት አመት ተኩል አሱ ታቀፈው ቁጭ ብላ አላያችኋት? ሁለት አመት ተኩል ነው። በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ ሁለት መቶ የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ። እንዳነድ ይገሏችኋል ተባል ጀሮችን እየሰማ ሰው አስቀረን እንዲህ ተኩሱ አንድ ቀን ያደሩትና አንድ ቀን አደሩ እኛ አልቀበርንም እነሱ ቀበሯቸው።

ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል። እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድነው፣ የት ልትሄዱ ነው ጥላቸውነ ስንላቸው ራት እያለ በሙሉ እየወጣ ሄደ ከዚያ በኋላ መጨረሻ ያወቅ ነው እዚህ እዝ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ፣ እረ ውጡ ውጡ ውጡ አሉና ምንድን ነው ስንል ገብተዋል ተባል፣ ወጣን። ከወጣን በኋላ ግን እኛ አምልጠናል። እዚህ ሲመጡ ሲገቡ፣ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚዎች ይዘው በመምጣት የታማኝ ቤት አገኘን አሉ። እዚህ የ እኔ ልጅ የሆነ ድርጅት አላት የምግብ ቤቱ ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ ያለውን ኡዞ ጅን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይህን ቴሌቪዥን ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ። ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ አምስት እስከ ነሐሴ አስራ ስድስት ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት፣ በአማራ ልዩ ኃይል ከፋኖ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሀዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሀዘን እንጉርጉሮ ወደ አንድ ቤት ጎራ እንድል

በጣም ላኪልጅ በጣም ላኪልጅ ወይዘሮ መሰል አባተ የሀያ ሶስት አመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሀት ታጣቂዎች እንደተገደሉባቸው ይናገራሉ። በአንድ ገደሏቸው። አንዱ የዋርሴ አማች ነው፣ አንዱ የኔ ነው። የባህርይ ተከታይ ስንት አስራ ስምንት የሆነው እንደሆነ አስራ አንደኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርቱ ውጥጡ ሹፌር ሆነ። አሁን ሹፌር ምን ይባስ እየነዳ ያለ ምን ይባስ ባዚ እንዳቋመ ሞተ። ሸሽጌ ወደ ደጫ ፈንላ ሰወት እዚያ ያስወጡበት አባታችን ገደሉት እንዴ ብለው ውጥት ብለው ሲሄዱ ለካ በወዲህ አንዱ በታዛ ምተው ተሰብስበዋል። ለካ መቱን እንደ ቆሙ ሁለቱም መቱ እንደ ቆሙ ዩኒቨርስቲ የመጣው ልጅ ሩጧ መለጠ ተንከባሉ ሁለቱንም አንድ ገደሏቸው ገደሏቸው። ተነባብረው ነው ያገኘ ናቸው። እኔ አባቱ ላይ ያነሳ ናቸው። ከሟቾቹ ጋር የነበረው አባቴንህ እርቂውን የተባለው ልጃቸው ወንድሞቹ ሲገደሉ ማየቱንና እርሱም በቶክስ ውስጥ ማምለጡን ይገልጻል። ወንድሞች በዚህ የገቡ ነበር የመሰለኝ። ዞሮ ደብቀን ነበረ። ሩጠን ወጣን ሩጠን ወጣን። ከዛ እኔን ተኩሶ መጀመሪያ ላይ ሳቱኝ። ከዛ እነሱ መሀል ላይ መቷቸው። ከዛ ፋዘር ነው ሩጦ መጣ በዚህ እነሱ እሱን ደግሞ ከላይ እያሰቃዩት ነበር። ዙሪያውን እንትን ብለው ምንድነው አንተ የአብይ ተመራጭ ነው ወይስ ምንድነው ሲሉት፣ እኔ የአብይ ተመራጭ አይደለም፣ ንጹህ ገበሬ ነኝ። እምትመቱኝ ከሆነ ምቱኝ፣ ሁላችሁ። እኔ ንጹህ ገበሬ ነኝ፣ የማቀው ነገር የለም። ከርቀት ሆኖ አንተ ግደፍ ግደፍ፣ በትግረኛ ረፍረፍ እንደማለ መሰለኝ። ከዛ ረፍረፍ ሲለው ከዛ አለቀው። ጠረውና ፋዘር ጫማውን አውልቃለው፣ ጫማውን አስወለቀ አንበርግኮ ጫማውን አወለቀ ከዛ እንደገና ለበሱን እና ነው እኔም እንደዚ እየተረፍኩኝ የሆነውን ሁሉ በአይኔ ተመልክቻለሁ ያሉት ወይዘሮ ህይወት አሰፋ ሁኔታውን እንዲህ አስታውሰዋል። አባትየው በላይ ሲወጥ አባታቸው እነሱ አትውጡ፣ አትክፈቱ ይሄን በር ስንላቸው ልጆቹ አባታችን ብለው ወጡ። አባታችን ብለው ሲወጡ ከዚህ ጋር ሲደርሱ እኛ ብር ወጥቼ ስል በዚህ ብቅ ሲሉ በዚህ ሲዋቸው እንዲህ ሲሮጡ ረግቡ ፍቴ፣ ፍቴ ነው ስሙ ፍቴ ግቡ ስለው እነሱ ናቸው እኮ ላይ እነሱ ናቸው እኮ አባቴን ይመቱታል ሲል አረግቡ አታድኑትም ብዬ እኔ ስገባ ይሄ ቅድሚያ ወደ ተቸድ እነዚያ እዚያች ሲሾልኩ ለካ መጥተዋቸዋል። እዚያች እኛ ተደበቅ ነገብተን ወንበር ስል ስንመጣ ለካ አምልጠዋል። እንሩጠው እያልን እነሱ እዚች ወርቀዋል። ሁለት ነውጥ አገኘ ናቸው አነሳ ነው። ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለሀያ አመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ። ጥይት ነው እኛ እዚህ ቦታ ግድን ሸሽተን ውለን ማታ ብንመጣ እሱ ከዚህ ኩለች ሞት ሆነው ያገኘሁት የተመታ ግን በጥይት ነው። በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሀት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ሀይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል። የትግራይ ሀይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚህ አልክ የሚታይ እንጂ አንድ ቡድን ሀይል አድርጎ መውሰድ የሚቻል ሀይል አለ አካባቢያችንም ወሮ ያገኘ ነው ስንፈለመውም መሆኑ የቆየ ነው። ሀይል አጠቃላይ በዞናችን ውስጥ ዘጠኝ ቀን የሚሆን አካባቢ ነው ለመቆየት ዕድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀብት የማውደም እና ንጹሀንና የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ሀይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎቹ ንብረት ላይ በመንግስት ንብረት ላይ በህብረተሰብ መጠጠኛ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም። በደቡብ ጎንደር ዞን ህወሀት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል፤ ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል። ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጭ የአካባቢ መስተዳድሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ አላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎችም የሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት፣ በማህበራዊ አገልግሎት፣ በግል ተቋማት ላይ የተከሰቱትን ጤት ያሳይ ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትን አካባቢ ይኸው ስለሆነ እኔ ያልደረስንባቸው ተለቅሞ ያላለቁ መረጃዎች ስላሉ በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችን ስለሆናችሁ እናመሰግናለን። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በማህበራዊ መገናኛዎች ላይ ክትባትን በተመለከተ የተሰራጩ ሀሰተኛ መረጃዎችን ለመዋጋት መንግስት ያልሆኑ ድርጅቶች ጥረት እያደረጉ ነው። የቲሞቲ አብዲዞን ዘገባ በመቀጠል እናሰማችሁ። አየሩን የሞላው ሙዚቃ አንድ ግብ አለው። እሱም የኮሮና ቫይረስ መከላከያ ክትባትን በተመለከተ ስለ ተሰራጨው የተሳሳተ መረጃ ግንዛቤ መስጠት ነው። በዚህ ከመኖራቸው ለተፈናቀሉ የሀገሬው ሰዎች በተዘጋጀ ጣቢያ ውስጥ ከሚኖሩት መካከል አብዛኛው ክትባቱ ደቂቅ መሳሪያ ወይንም ማግኔት በሰውነቱ ውስጥ የሚቀበርበት ሂደት መሆኑን በሚያትት የማህበራዊ መገናኛ ቪዲዮ ሰበብ ወደ ተሳሳተ መንገድ ተመርተዋል። ሄለን ነዋ ከውና ቡድኗ ለዚህ ችግር እልባት ለመስጠት እየተንቀሳቀሱ ይገኛሉ። ደረጃዎች እንደሚያሳዩት ልንደርስበት ከሚገባው ደረጃ ጋር ሲነጻጸር ናይጄሪያ ውስጥ የተከተቡ ሰዎች ቁጥር በመቶኛው እጅግ ያነሰ ነው። እኛም ከእነዚህ ተጋላጭ ቡድኖች ጋር ስራችንን ጀምረናል። እነዚህ ሰዎች በታጠረ ስፍራ ውስጥ ነዋሪ ናቸው። ንዋኮ አይሺ ኢኒሽቲቭ የተሰኘ መከተብን ለማበረታታትና በሰብአዊ ድጋፍ ትምህርት ላይ ያነጣጠረ ተቋም ኃላፊ ናቸው። ግቡን ለማሳካት ተቋሙ ከሀገሪቱ የጤናና ብሔራዊ ቅንጅት ሚኒስቴር ጋር በትብብር በመስራት በሀገሪቱ ገጠራማ ስፍራዎች የሚኖሩ ተጋላጭ ቡድኖችን በመድረስ ላይ ይገኛል። አግነስ ባርቶሎሜው የአቡጃ ካምፕ የጽዳት መርሃ ግብር አባል ነች። እሷ ክትባቱን እንደምትወስድ ትናገራለች። ክትባቱን ወደዚህ ካመጡት ትከተባለሁ። ይሁንና ክትባቱ እንዳልመጣ ነው የሚናገሩት። እኛም እየጠበቅ እንገኛለን። እስካሁን ድረስ የኮሮና ቫይረስ መከላከያ ክትባትን የወሰዱ ናይጄሪያውያን ቁጥር ከመላ ሕዝቡ ቁጥር ጋር ሲነጻጸር ከአንድ በመቶ ያነሰ ነው። ይህ ቁጥር የሀገሪቱ ባለሥልጣናት በዓመት ውስጥ ሊደርሱበት የካቀዱት አርባ በመቶ ሽፋን ጋር ሲነጻጸር ደግሞ በአሳዛኝ ሁኔታ ትንሽ ነው። የናይጀሪያ በሽታ መቆጣጠሪያዎች ማዕከል ምንም እንኳን ሀገሪቱ ለወደፊቱ በቂ ክትባት የምታገኝ ቢሆንም አሁን ላለው ዝቅተኛ ክትባት የተሳሳቱ መረጃዎች አሉታዊ አስተዋጽኦ እያበረከቱ እንደሆነ አስታውቀዋል። የጤና መድህንን በሚመለከት ተግዳሮቶች መኖራቸውን ተረድተናል። ክትባት ከሚፈጥረው የበሽታ መከላከል አቅም ይልቅ ተፈጥሯዊ የመከላከል አቅም የተሻለ ነው የሚሉ ሹክሹክታዎችም አሉ። ክትባቱ ወደ ሰውነት ከዘለቀ በኋላ ሊያደርሰው የሚችለውንም በተመለከተ ተግዳሮቶች አሉ። በዴልታ ዝርያ ምክንያት ናይጄሪያ የኮቪድ ስርጭት ብሎም ሕይወታቸውን የሚያጡ ዜጎቿ ቁጥር እያሻቀበ ነው። የተጠቂዎች ቁጥር 193 ሺ ደርሷል። ቁጥሩ ከብዙ ሀገራት ጋር ሲወዳደር አነስተኛ ቢሆንም፣ አሁንም ግን እየጨመረ ይገኛል። ባለሥልጣናት እንደሚሉት የጤና ደህንነትን ለመጠበቅ ብቸኛው መንገድ ክትባት ነው። ሀገሪቱ የጋርዮች መድህን ላይ እስክትደርስ ከ200 ሚሊዮን ህዝቧ መካከል 70 በመቶው መከተብ አለበት። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን በሙዚቃ አረፍ ብለን እንመለስ። ታምር ግዛው ምነዋ ትላለች። ሁላችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ሲኝም በመስተንግደው ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።